ዘንድሮ የአድዋ ድል 119 ዓመት ሆነው

ከመናገር አድዋ ትናገር ሀገሬ እንዴት እንደቆምኩኝ ከፊታቸው ዛሬ በጣም ድንቅ ነው። የዘላለማዊ ክብር ያለው በዓል ትልቅ ገድል የአፍሪካ በዓል ነው አድዋ። ዛሬ እንዴት እንደተከበረ ወደ ኢትዮጵያ ደውዬ ነበረ ለመጠየቅ፣ አንጋፋውን የሙያ ባልደረባችንን የሊንያንተም አብራችሁም ሰርታችሁ አሉታችሁ፣ እንደውም የዘወትር ተባባሪያችንን ንጉሴ አክሊሉን ደውዬ ጠይቄው ነበር። ንጉሴ አክሊሉ መስመር ላይ ያወራል ከኔ ጋር እንደምናመሸህ ንጉሴ። እንዴት አመሸ ሰሎሞን? ደህና እንኳን አደረሰ ለአንድ መቶ አስራ ዘጠነኛው የአድዋ ድል በዓል ዕለት እንኳን አብሮ አደረሰን እኛንም አድማጮቻችንንም ሰሎሞን። አሜን አሜን። እስቲ እንዴት ነበር ዛሬ ዕለቱ የተከበረው ትንሽ ነገር አጫውተን። ያው እንግዲህ የአድዋ ድል በዓል በየአመቱ የካቲት 23 ቀን ይከበራል። ዘንድሮም ይሄው በዓል የአድዋው ድል መሪ በሆኑት በዳግማዊ አጤ ምኒሊክ አደባባይ በ ቅዱስ ጊዮርጊስ ቤተ ክርስቲያን ፊት ለፊት ማለት ነው። አራዳ በእሳቸው ሐውልት ስር አፈጉባኤ አባዱላ ገመዳ አበባ በማኖር በዓሉ በዚህ ሁኔታ ተከብሯል። ሌሎች የተናገሩ የተገኙ እንግዶች ነበሩ። ያው የአርበኞች ማህበር ፕሬዚደንት ልይ ዳንኤል ጆቴ መስፍን እንደዚሁም ደግሞ አርበኞችም ተናግረዋል። ሌሎችም እንዲሁ ስለ በዓሉ ታሪኩን እንዲሁ በተለይ ለሚዲያ ሰዎች በሰፊዋ ጫውተዋል። ይኸው በዓል ጦርነቱ የዛሬ መቶ አስራ ዘጠኝ አመት በተካሄደበት በአድዋም እንደተከበረ ነው በዜና የተገለጸው። አዎ እነሱንም ስንከታተል ነበረ። ጦርነቱ የተካሄደበት ተራራ አካባቢ ደማቅ ስነ ስርአት እንደነበረ ሰምተናል። ቀደም ሲል በየአመቱ የካቲት ሀያ ሶስት ቀን እለቱ የሚጀምረው በመድፍ ተኩስ ነበር እና ዛሬ ነበር ይሄ ስነ ስርአት አዎ መልስ ተተኩሷል። ያው እንግዲህ ብሔራዊ በዓል ነው ዛሬ። በዚህ አይነት ሁኔታ ነው በዓሉ የተከበረው። ሌሎችም እንደዚሁ በየቦታው የሚያከብሩ አሉ። ለምሳሌ በቅዱስ ጊዮርጊስ ቤተ ክርስቲያን በባዕታ ደብር ከበር ነበር ቀደም ሲል ይሄ ስነ ስርዓት። ዛሬ አለ ይሄ አዎ። በነገራችን ላይ እንደውም ጥሩ አነሳ። የታዕካ ነገሥት በዓታ ለማርያም ቤተ ክርስቲያን የግርማዊ ዳግማዊ አጼ ምኒሊክ አጽም የት እንዳረፈ ብዙ ኢትዮጵያውያን አያውቁም። ያን ቦታ ማንኛውም ኢትዮጵያዊ ወደዛ ስፍራ ሄዶ ሊያየውና ሊመለከተው የሚገባ ነው። በእውነቱ የመቃብሩ የሀውልቱ አሰራር የምድር ቤቱ በእውነቱ ራሱ ያደዋ ጦርነት ሲካሄድ እንዴት እንደነበረ ያለው ስዕል ምስል በጣም ደስ በሚል ሁኔታ ነው። ሰማንያ ሰባት አመት እድሜ ያለው ልጃቸው ንግስተ ነገስት ዘውዲቱ ምኒሊክ ለዳግማዊ አጤ ምኒሊክ አጽማቸው ማረፊያ እንዲሆን ያሰሩት ይሄ የታሪካ ንግስት በዓታ ለማርያም ቤተ ክርስቲያን እጅግ በጣም ሲበዛ ታሪካዊ ነው። የእቴጌ ጣይቱን እንዲሁም የንግስት ዘውዲቱን የጳጳሱን ግብፃዊ ሆነ የአቡነ ማቴዎስን የቀዳማዊ የአጼ ኃይለ ስላሴ ልጅ የልዕልቱ ፀሐይን የእነዚህን ሁሉ አጽም ያረፈበት ትልቅ መካነ መቃብር በመሆኑ ማንኛውም ኢትዮጵያዊ ወደዛ ሄዶ ሊጎበኘው የሚገባ ቦታ ነው። የህንፃው አሰራር ራሱ የቤተ ክርስቲያኑ ብታየው እንዴት በጣም ደስ ይላል። አይተዋል። አንተ ው ናውቀዋለሁ እና እዛም ያው በጸሎት ቦታቸው ስለሆነ ስማቸው ዛሬ ብቻ ሳይሆን ሁልጊዜ በየለቱ ጠዋትና ማታ ጸሎት ይደረጋል በቤተ ቤተክርስቲያን ውስጥ አንጎለላ ኪዳ ንብረት ደግሞ የተወለዱበት፣ እዛም እንደዚሁ ከአንድ ሳምንት ቀደም ብሎ የዛሬ ሳምንት ማለት ነው፣ ለኢታቲክ ኪዳ ንብረት በዓላቸው በደመቀ ሁኔታ ገበሬው ባለበት ተከብሯል። ንጉሴ ስቴ አንድ ጥያቄ ላንሳለሁ። ምናልባት ትመልስልኝ አትመልስልኝ አላውቅም፣ እንዳንተ ምርጫ ይሁን። የዳግማ አጼ ምኒሊክ ሀውልትን እዛ መቆም የማይደግፉ የማይወዱ፣ እንደውም እንዲፈርስ የሚጠይቁ ሁሉ እንዳሉ ይታወቃል። እና ይሄ ስሜት ምንድን ነው የሚመስለው? አሁን ዛሬ እንደዚህ አይነት የተንጸባረቀ ነገር ነበረ? አይ እንደው እንዲህ ነበር ብሎ ለማለት ይከብዳል። በእውነት ሰው በየውስጡ የተለያየ ስሜት ሊኖረው ይችላል። ግን በግልጽ እንደዚህ አይነት ነገር አልሰማሁም፣ አላየሁም እኔም በእውነት እና እንደውም ከሌሎቹ አመታት ይልቅ ዘንድሮ በሚዲያም እንደው አድዋን የሚመለከቱ ዜማዎችን በመስማት አንዳንድ ፕሮግራሞችንም እንደዚሁ በማድመጥ የምኒልክንም ታሪክ በመተረክ በእውነት ለመናገር ጥሩ ጥሩ ስራዎች ተሰርተው እንዳለፉ ነው በዚህ አመት ማስታወቅ። አሁን ሰሞኑን በተለይ ከፍተኛ መንግስት ባለስልጣናትን ጨምሮ በፌስቡክ፣ በትዊተር የአድዋ ድል የአፍሪካ ድል ነው የመሳሰሉ ጽሁፎች ሲሰራጩ ሲበ አይቼ ነበር። እና ስሜቱ ትንሽ ጋል ያለው ይመስላል። እዚህ አመት በጣም በጣም እኔ እንደውም እንዴት አስተዋልኩ። እኔ ደግሞ መቼም ሁሉን ነገር ከተለያየ አቅጣጫ መመዘን ይገባል። ወደዚህ እንደው ወደ አንድነት ልዩነቱን ማስፋቱ ሳይሆን ልዩነቱን እያጠበብን እንደው በዚህ አይነት ሁኔታ አውልቱ ፕረስ አይ ፕረስ የሚል ጥያቄ በግልጽ የና ልምሰማው ነገር የለም ግን እንዲሁ ሰዎች በአእምሯቸው፣ በልቡናቸው፣ በውስጣቸው ሊኖር ይችላል። ግን ከዛ ምንድን ነው የምናተርፈው የሚለውን ነገር አብረን መታየት ላይ ይመስለኛል። እሺ ንጉሴ፣ በጣም አመሰግናለሁኝ። እንደውም ከጓደኞች መካከል ነው አስነስቼ እያናገርኩ ያለሁት። በጣም አመሰግናለሁኝ። መልካም በዓል ይሁንላችሁ ለሁላችሁ፣ ለሁላችንም። የሚቀጥለው አመት ደግሞ መታኛው ነው፣ ከዚህ የበለጠ ደምቆ እንደሚከበር ተስፋ አረጋለሁ። በጣም አመሰግናለሁ። ደህና እልልኝ ንጉሴ። እሺ እስቲ የዛሬውን ዕለት አስመልክቶ ደግሞ ያደረሰንን የአድማጭ አስተያየት አሁን እናሰማችሁ አለው። ቪኦኤች በመጀመሪያ የከበረ ሰላምታዬን አቀርባለሁ። የዘወትር አድማጫችሁ መላኩ ሚሻነኝ ከአሜሪካ ዛሬ የሚከበረውን የአደዋ መቶ አስራ ዘጠነኛ የድል በዓል እንኳን አደረሳችሁ። ኢትዮጵያን ወገኖቼ ሁሉ ዛሬ አያቶቻችን የከፈሉት ትልቅ መስዋዕትነት በነጻነት እንድንኖር ለጥቁር ህዝቦች ነጻነት ፈርግ ቀዳጅ ሆነዋል። አያቶቻችን ዘወትር ምንዘክራቸው ጀግኖቻችን ናቸው። ታሪኳ ምንጊዜም ለዘላለም ኮርቶ እንዲኖር ያደረጉ አያቶቻችን የከፈሉት መስዋዕትነት ነው። ኢትዮጵያ በጀግኖች ልጆቿ ታሪክ ትዘክራለች፣ ዳግም አድዋን ታበስራለች። ኢትዮጵያና ህዝቧን እግዚአብሔር ይባርክ። አመሰግናለሁ። መልካም አውዳመት። Salam Frieden.